Voice of America. ኬንያ በስደተኞች ላይ እያካሄደች ነው የሚባለው የአፈሳና የማሰር እርምጃ እስከ ትናንት ምሽት መቀጠሉ ተነግሯል። ሶሎሞን ወደ ናይሮቢ ደውሎ ያነጋገራቸው ሰዎች እርምጃው አግባብነት የሌለውና ስርዓትን የጠበቀ አይደለም ይላሉ። በሌላ በኩል ደግሞ ሕገ ወጥ ፍልሰተኞች አሉ በሚል ሰበብ ፖሊስ አፈሳውን ተገና አድርጎ ጉቦ እየተቀበለና እያንገላታቸው መሆኑን እዚያ የሚገኙ የሶማሊያ ስደተኞች ለዘጋቢያችን ጌብጀ ስሎ ነግረዋል። ዝግጅቱ እንደሚከተለው ተጠናቅሯል። ትናንትናና ዛሬ ወደ 55 ኢትዮጵያውያንና ከ86 እስከ 90 የሚሆኑ ሶማሊያውያን እንዲወጡ መደረጉን ኬንያ ያሉ ስደተኞች ተናግረዋል። አንዱ ሲፈታ ሌላው ሲታሰር፣ የእስረኛው ቁጥር አሁንም በየእስር ቤቱና በካሳራኒ ስታዲየም ከአምስት ሺህ በላይ መሆኑን ይገልጻሉ ያነጋገርኳቸው ሰዎች። በኬንያ የረዥም ዓመታት ቆይታቸው የተለያዩ ሀገሮችን ስደተኞች ተቀብላ በማስተናገድና ነጻነታቸውንና እንቅስቃሴያቸውን አክብራ በመኖሯ ኬንያን የአፍሪቃ እናት ብዬ መጥራት እችላለሁ የሚሉ አንድ ስደተኛ አነጋግሬያለሁ። ብዙ ጊዜ እንዲህ አይነት ሁኔታዎች ቢስተዋሉም ግን ሰሞኑን እያዩ ያሉት አስደንጋጭና ያልተለመደ ነው ይላሉ። ኬንያ ውስጥ በነጻነት የምኖርበት ሀገር ነው። ኬንያ የነጻነት ሀገር ነች። ማንኛውንም ኢትዮጵያዊ ደግሞ ኬንያ ውስጥ ሆኖ የመንግስት ተቃዋሚ ሆኖ መንግስትንም ብሎ በታሪክም አትሰማም። ምክንያቱም ሁሉም ተፈራርቶ ሁሉን የራሱን ህይወት የሚቀጥለውን ሶስተኛ ሀገር ደርሶ ታርጌቱን ከማለት ውጪ ፖለቲ ተቃዋሚ ሆኖ ለመንግስት መጥፎ ሆኖ የሚኖር እኔ እንጃ እኔ አጋጣ አላጋጠመኝም፣ በታሪክ እስካሁን ድረስ እስከዛሬ ድረስ እኖር እና አሁን ይሄ ማዕበል ነው በቃ ማዕበል ማለት ትችላለህ። ድንገተኛ ነው የሆነው። ይሄ ሌሎቹ እንግዲህ ያው እዚህ እስከ ዛሬ ድረስ በነበርኩበት ጊዜ በኢኮኖሚ ስደተኛ የሆኑ ዛሬ በአሜሪካን፣ ካናዳ፣ አውስትራሊያ፣ ኤውሮፕም ሌሎች ጃይላም ሀገር የወጣው በሙሉ መነሻውን በአብዛኛው ብታየው ኬንያ ነች። ሌላው ቢቀር በኬንያ አቅም እንኳን ከሌለ ሄደ በስደተኛ ካምፕ በእነሱ እየተቀለብክ ሶስተኛ ሀገር ፕሮሰስ ይመጣል ድረስ እየጠብክ መኖር ትችላለህ ኬንያ ውስጥ። በኬንያ ሕዝብና ስደተኛው መካከል ከመቻቻልና አብሮ ከመኖር ውጪ አንድም ቀን ማንም መቼም የሚሆን ችግር ኖሮም ተፈጥሮም አያውቅም። ይህንን አስረግጬ አሁኑም እነግራለሁ። ይህ አሁኑ ማበል ግን እጅግ የሚዘገነና አመጣጥሯቱ የማይታወቅ ነው። በፍጹም ያልተጠበቀ ነው። አንደኛ ቤት ውስጥ ሲገባ ከአስርና ከሀያ ፖሊስ በላይ ነው ገብቶ ተወረህ አልጋ ሳይቀር ውስጥ እየታየ ሕጻናቶች እያለቀሱ ስትበረበር፣ ቀላል ስጋት ያለም ያለው ገብተዋል ስትረስ ነው ያለው እንደገና የሚመጣው ሌሊት ነው። ስምንት ሰዓት ዘጠኝ ሰዓት አስር ሰዓት ነው እና ይሄ እንደዚህ አይነት ነገር ተዘጋጅተበት ከሆነ ምንም ማለት አይደለም። ሳትዘጋጅበት ይሄ ነገር ስለሆነ ሁሉም በአሁን ሰዓት ውስጥ ጥሩ አይደለም። እንዲያውም አንድ ሴትዮ ወደ ሴሸንትሪ የሚባል አካባቢ ላይ አስር ወታደሮች ድንገት ቤት ውስጥ ሲገቡ ኮላፕስ አድርገው ወደቁ እና ከሶስት ቀን በኋላ ነው እንደገና ሴትዮዋ የነቁት የነበረውን ሁኔታ ሁሉ እንዲያውም ጭራሽ አያውቁትም አሉ በኋላ ስሰማ ምንድነው አሁን ይሄ የሚመጣው ራሱ ስደተኛ በምን ደረጃ ላይ ነው ያለው ብለህ ብትለኝ ሁሉም የራሱ ህጋዊ የሆነ ነገር አለው። ሁሉም የተወሰኑት በኬንያ መንግስት ተወስኑ የስደተኛ መታወቂያ ወይም አሊያንስ ተሰጥቷቸው የሚኖሩና መታወቂያው ደግሞ በየአምስት አመቱ የሚታደስ ስለሆነ፣ አሁን ደግሞ መንግስት የመታወቂያ ማደሻውን ቦታ ስለዘጋው መታወቂያቸው ክፍ ያደርጓል። ይሄ በመንግስት ተስኖ እንጂ በእነሱ አይደለም እና በዚህ ምክንያት ያሉ ናቸው መንግስት ውሳኔ እስኪሰጥ ድረስ መታወቂያቸው ስታርድ ቢያደርግም መታወቂያቸውን ይዘው ግን አሉ። ሌሎቹ በዩኤን በፕሮሰስ ማንዴት አግኝተው በማንዴት አዲሱን መታወቂያ ወይም አሊያንስ ያገኙ ተብሎ የዛሬ ሁለት አመት በተወሰነ ውሳኔ መሰረት በማንዴታቸው አዲሱን መታወቂያ ይዘው ያሉ ናቸው። ከፊሉ ደግሞ ከዩኤን ማንዴት ይዞ እንደገና በአዲስ የመንግስት መመሪያ መታወቂያውን ይዞ እንደገና ደግሞ ያንኑ መታወቂያ ደግሞ ለማውጣት ደግሞ ማንዴት ይዞ ደግሞ መታወቂያው አልተዘጋጀለን ተብሎ ዌይቲንግ የሚባል ወረቀት አለ። እሱን ይዞ የሚቀመጥ ነው። ከዚህ ሌላ በአብዛኛው በይህን ፕሮሰስ ላይ በቀጠሮ እየተመላለሰ ቢሆንም በዩኔቼሳር በፕሮሰሱ እየተንዛዛ ሮኔሳ ራሱ ባለው ፕሮሰስ ምክንያት እየተጓተተ ለአመታት በቀጠሮ እየተመላለሰ ያለ ነው። ሌላው በጉዳዩ ወይም ደግሞ በኬዝና በዩኔቼሳር ሪጀክት ተብሎ ሪጀክቱን ሪያፒል አድርጎ እየተጠባበቀን ያለው ከእነዚህ ለየት የሚያደርገው ወይም ደግሞ ምናልባት ህጋዊ አይደለም ተብሎ ከአነጋገር ነው የሚያነጋግረው ከካምፕ መጥተው ኬንያ ናይሮቢ የሚቀመጡትን ነው። እነሱን ቢሆኑ በየን ፕሮሰሳቸው እስኪያልቅ ድረስ በግል ፕሮሰስ ከየሀገሩ እየጠበቁ ፕሮሰሱን ካኩማ መከታተል ስለማይችሉ ናይሮቢ ከተማ ወጥተው የሚከታተሉ ናቸው። ግን በካኩማ ላይ ህጋዊ የስደተኛ ፕሮሰስ ውስጥ ያሉ ናቸው። እንግዲህ በህገ ወጥ ደረጃ ላይ ከጠራ ናቸው እና ንጥራካል ማለት ነው። እና ይህ ስደተኛ ማለት ሁሉንም ችሎ ዝም ብሎ የራሱን ህይወትና ጉዳይ ከመከታተል ውጪ ሌላ ምንም ነገር የለም። የኬንያ መንግስት የአሁኑን እርምጃ እየወሰደ ያለው እየደረሱ ካሉ ፍንዳታዎች ጋር አያይዞ ለጸጥታ ስጋት ፈጥረዋል የፈጠሩ ሁኔታዎች አሉ ከሚል ተነስቶ ነው። ይሄ ሊሆን የማይችልበት ምክንያት ምንድን ነው? ገብቶም ከሆነ ደግሞ ሰስፔክት የምታደርጋቸውን ቦታዎች ወይም ደግሞ አጣርተህ እንጂ ሌሊት ስድስት ሰዓት ላይ ኢኖሰንት የሆኑ ህጻናቶች ባሉበት ጊዜ በር ከፍተና ስፍራ አይገባም። መገባትም ካለበት እኮ ህግ አለው፣ ፕሮሰስ አለው። እንደ አንተ ህፃን ልጅ የሶስት ዓመት ህፃን ልጅ ቤት ተኝታ፣ ሀያ ፖሊስ ቤት ውስጥ ቢገባ ምንድን ነው የሚሰማ? ሌላ ምክንያት አለው ብለው ያስባሉ? ይሄ አፈሳ ካፍት ቢ የግድ አንድ ነገር ሊኖር ይገባል። አሁን ልናውጣው ልናወራው የማንችል ነገር ወይ የማይታይ ነገር ይኖራል እንጂ የኬንያ መንግስት ከተናገረው ሌላ እኔ አልገምተውም። የኬንያ መንግስት ከተናገረው ሌላ ምክንያት ይኖራል ብለው ያስባሉ? ያ ካልሆነ በስተቀረ እዚህ ጋር ያለው አሁን እየተጎዳ ያለው ኢኖሰንቱ ነው። ማንም ቦምባ ፈንድቶ ናይሮቢ ላይ የሚቀመጥ የለም ምናልባት ግራንድ ሬጀንስ ሆቴል ፋይቭ ስታር ሆቴል ይቀመጣል እንጂ እዚህ ከዳው ህብረተሰብ ጋር አብረው ተመሳስሎም አይቀመጥም እና አሁን ያለው ምንድን ነው ተራ ሰዎች ነው ታች ያሉ ሰዎች ናቸው ምንም የማያውቁ ኢኖሰንት ሰዎች ናቸው ኬንያ ላይ ከአስር አመት ከአስራ አምስት በላይ የተቀመጡ ሰላማዊ ሰዎች ናቸው የሰብአዊ መብቶች አያያዝን ሲመለከቱ እርስ እነዚህ የታሰሩ ሰዎች ደህንነታቸው የሚደረግላቸው ጥበቃ እና የመሳሰሉ ነገሮች እንዴት ናቸው? ይህን ያህል ሰው የሚሰበሰብበት ቦታ የጽዳት ነገር፣ የአካባቢ ጽዳት ነገር ያስፈልጋል፣ ምግብ ያስፈልጋል። እንዴት ነው እነዚህ ነገሮች የሚያዙት? ምንም ነገር ምንም ነገር። አንደኛ ምግብም ቢያቀርቡ የሚያቀርቡት ምግብ እንግዲህ አሁን ከእኛ ከኢትዮጵያን አኳያ ጋር ስታየው የእኛ ህዝብ ኡጋሊ ኬንያን ኡጋሊ፣ ወይ ደቦ ቦሎቄ የበልቶ ይኖራል ብለህ ለማለት ከባድ ነው። ይሄ ራሱን በአቅሙ የሚሰራት የጣፈጠች የሚሆን የራሱ የአማራጭ ነገር ነው። እዛ ቦታ ላይ በማስ የሚበላውን ምግብ የሚቀርበውን ምግብ በልቶ ሰርቫይቭ ያደርጋል ማለት አይቻልም። አንድ ይሄ ነው የአቅም ጉዳይ አቅርቦት አልቻሉም። እንደገና ያሉበትን ሁኔታ ስታየው ራሱ ከወይዘሩ ጋር አሁን ካለው ሁኔታ ጋር ሙቀቱና ዝናቡ የተፈራረቀ ነው። ትናንት ማታ ይዘንብ ነበረ። ዛሬ ኃይለኛ ፀሐይ አለ። በዚህ ላይ እንደገና ደግሞ ያንን የሚያክል ወደ አምስት እና ስድስት ሺህ ቁጥር ያላቸው እስረኞችን በዛ ቦታ ላይ ፋሴት አድርገው አስተናግዶ መንግስት ይችላል ብሎ ማለትም አይቻልም። እኔ በቦታው ላይ ከሁለት ጊዜ በላይ ለመገኘት ሞክር ያለሁ ብዙ ነገሮችን ለማየት ሞክር ያለሁ። ከኔ ጋር አንዳንድ ሰዎች አሉ፣ በዚህ ጉዳይ ላይ እየተዋራጡ ያሉ ሰዎች። አቅማችን በፈቀደው መልኩ ከተለያዩ ሰዎች ጋር፣ ከተለያዩ መለከታቸው አካሎቶች ጋር አንዳንድ ነገር ለመስራት እየሞከር ነው። ግን እነሱም ቢሆን ከአቅማቸው በላይ የሆነባቸው ይመስለኛል። እና እነ ኪቱ ሼሪያ አሁን እዛ ጋር ደርሶ ድምፅም የላቸውም፣ እነ የሚኔኬሳ ድምፅ የላቸውም፣ እነ አርስኬ ና ሀያስ ነማፔንዶ የተለያዩ ድርሾች አሉ፣ ድምፅ የላቸውም። እንዲያውም ጭራሽ ቢሯቸውን ዘግተዋል ራሳቸው ስለዚህ እኔ ማን ነው ይህን ጉዳይ የሚመለከተው? ማን ነው ማጋ ነው የሚጮኸው የሚባለው ነገር አይ ዶንት ኖ። ግን ስለ ዜጎቻችን አትሊስት ነገ በእኛም ላይ ይመጣል፣ ገብተዋል። እኔም ቤት ውስጥ ነገ ሀፕን ሊያደርግ ይችላል። ስለዚህ ማን ነው ይህን ጉዳይ የሚመለከተው? ማን ነው የሚጮኸው? ወይስ እንደ ሳውዲ አረቢያ እንዳለው ህዝብ፣ እኛም ያለም ያለ ህዝብ ወጥቶ ሰላማዊ ሰልፍ ውጣልን ብለህ ለማለት ከባድ ነው። ግን እዚህ ጋር ኢኖሰንት የሆነ ሰው በቃ ምንም የማያውቁ ሰዎች ናቸው። ጣናቶች ናቸው። እንደነገርኩ ነው። ኬንያ ውስጥ ያለን ለአመታት እዚህ የተዋለደ ህዝብ ነው የኖረ ህዝብ ኑሮ ብሎ የመሰረተ ህዝብ ነው። ልጆቹን አምጥቶ እያስተማረ ያለ ህዝብ ነው። የፖለቲካ የኢኮኖሚ ስደተኛ ይሆን ንብረቱን እየተዘረፈ ነው። ሆቴል ቤቱን ዘግቷል። ዛሬ ሆቴል ቤቱን የዘጋውን ሆቴል ቤት ቤት ኪራይ ካልከፈለ ነገ ሌላ ሰው ነው የሚሰጠው። እንደገና ላይፍን ከስክራች መጀመር ከባድ ነው። ኬንያ ውስጥ ቢፈቱ ራሱ ምንድን ነው የሚሆኑት? እና ይሄ በቀላሉ የሚታይ ነገር አለ። የእናንተ ድምፅ በከፍተኛ ሁኔታ ያስፈልጋል። በዚህ የተስፋፋ የጅምላ አፈሳና ስርዓት ወቅት መድፈርን እስከ መሰለ ጥቃት ደርሷል መባልን እንደ ሰሞኑ ያነጋገርኳቸው ስደተኞች ጠቁመዋል። መመናጨቅ፣ መገፍተር እና የመሳሰለው የተለመደ መሆኑን ተናግረዋል። በሌላ በኩል ግን በኬንያ ህዝብ ውስጥ የሚስተዋለው ስሜት የተለያየ መሆኑን ስደተኛው ይናገራሉ። ራሳቸው ዜጎቹ ኦፍኮርስ ብዙ ብዙዎቹ በጣም ያዝናሉ ምክንያቱም የናይሮቢ ህዝብ ከስደተኛው ጋር በጣም ተላምዶና አብሮ የሆነ ነው እየኖረ ያለው ለምሳሌ እኔ የምግብ ቤት ያለ ካለኝ ቢያንስ ቢያንስ ከአምስት ከስድስት በላይ ሰራተኞች ኬንያዎች ናቸው ሱቆች ያሏቸው ሰዎች በሙሉ ኢንክሎ የሚያደርጓቸው ኬንያዎች ናቸው አንድ ትልቅ ፎቅ ላይ ቢያንስ ቢያንስ በሙሉ ፎቁን የያዙት ከመቶና ከአምሳ ሰዎች በላይ ሶማሌዎች፣ ኢትዮጵያውያኖች ኤርትራውያኖች ሱዳኖች ኮንጎ ምናምኖች ናቸው ከፎቁ ስር ደግሞ የምታያቸው ደግሞ ሁሉ እያንዳንዱ ቤት የሚያጥቡት የሚያጸዱት ምን የሚሉት ደግሞ ኬንያውያኖች ናቸው እነዛ ሰዎች አንድ ቤት ውስጥ ሰርቶ ሲወጡ ቢያንስ ቢያንስ ከእያንዳንዱ አምስት መቶም አራት መቶም ያገኘችውን ይዛ ወደ ቤቷ ትሄዳለች። አጣቢውም ሲሆን አጥንሽ ያቺ ሴት ቤቷ ስትገባ አራት አምስት ልጆች አላት። ገብቷል። እና ይህ እነዚህን ስታጣ እቺ ሴት አሁን የእሷ ላይፏ በጣም ሊሞት ነው ማለት ነው። ገብቷል። ስለዚህ የስደት የራሱን ሰው የህዝቡ ኬንያው ራሱ ህዝብ ያለው በስደተኛ ውስጥ ነው ማለት ይቻላል። እና የሚያዝኑ አሉ። አንዳንዶቹ ደግሞ ጀስት በቃ እንዳለኝ ችላ አድርገው ደግሞ ፌት አባታችሁ ልትወጡ ነው በሀገራችን ላይ በእኛ ገር ዘንጣላችሁ ብለው የሚፎክሩብህም አሉ። እና በጣም የተለየ ነው እዚህ ጋር ያለው ነገር። በተለይ አሁን የእነሱ ደግሞ የመንግስት ደግሞ ተጽዕኖ እየበዛ ሲመጣ፣ ሀራሲንጉ እየበዛ ሲመጣ ተዋል መንገድ ላይ አልጉዱ አስቁሞ ይዞ ምናምን ነገር ውጣ መኪና ላይ ጭኖ ስ የሚሰማህ ነገሮች አሉ ና በእንደዚህ አይነት ነገር ላይ የሚደሰቱም አሉ። ፌት አባቱ እሰይ እንኳን የሚሉም አሉ የሚያዝኑም አሉ ደግሞ። ስለዚህ መንግስት የወሰደ ያለው እርምጃ ኮምፕሊት ትክክል አይደለም። በመጨረሻ መልእክትም ስጋትም አለኝ ይላሉ ስደተኛው ተናጋሪ። እዚህ ያለ ህዝብ በሙሉ በተለያየ ኮንዲሽን ይወጣ ነው። ሁሉም ፖለቲከኛ አይደለም፣ ሁሉም የኢኮኖሚ ስደተኛ አይደለም። እና አገር ያለው ህዝብ ነው፣ ታሪክ ያለው ህዝብ ነው። ዝም ብለህ እንደዚህ የምትገፋውም አይደለም። ግን ይሄ ነገር እየገፋ ሲመጣ ወዴት ይሄዳል የሚለውን ስታይ ጥሩ ነገር አይመጣም አሁን የሚያሰጋ ነገር ምንድን ነው? አሁን የሶማሌ ህዝብ አሁን በቀጥታ ከኬንያ ህዝብ ጋር በቀል ውስጥ ይገባል ማለት ነው። ይህ ነገር በደንብ አስረግጬ ልናገር የምፈልገው ምንድን ነው? አሁን የሶማሌ ግዛቶች የሚባሉ እነ ዳዳብ፣ እነ ጋሪሳ፣ እነ ማንዴራ የሚባሉ አሉ እና እነሱ አካባቢ ላይ አሁን ትናንትና እና ዛሬ በምንሰማው ጭምጭምታ እነሱ እራሳቸው አሁን ወደ ሪቬንጅ ለመግባት ነው እያሰቡ ያሉ። ይሄ ነገሮች እየገፋ ሲመጣ ምንድን ነው አሁን መበቃቀል ሊመጣ ነው አሁን እዚህ ጋር እና በጣም አስጊ የሆነ ወደፊት በጣም የሚያሰጋ ሁኔታዎች ነው እየተፈጠሩ ያሉት። ስለዚህ በዚህ ላይ የዓለም መንግስታት ከፍተኛ ስራ፣ ዲፕሎማቲክ ስራ ይሰራ ግድ ይላል። እንግዲህ አደራው እናንተ ነው፣ ድምጻችሁን በከፍተኛ ሁኔታ ልታስተምሙለት ስለዚህ ህዝብ ግድ ይላል እና ይሄን ነው ልል የምፈልገው። እንግዲህ ከዚህ ሌላ የምልህ ምንም የለም። አመሰግናለሁ። በሌላ በኩል ደግሞ ኬንያውያን ፖሊሶች በጉቦ አሰቃዩን የሚሉት የሶማሊያ ስደተኞች ቁጥር እየበዛ ነው። የሀያ ዓመቷ ፈርሄያ ተወልዳ ያደገችው ናይሮቢ ነው፣ የምትኖረውም አብዛኞቹ ሶማሊያውያን በሆኑባት ኢስትሌ መንደር በአንዲት ትንሽ የአፓርታማ መኖሪያ ቤት ውስጥ ነው። ፖሊስ ቤቷን ፈትሾ ከወጣ ከጥቂት ደቂቃዎች በኋላ የቪኦኤ ሪፖርተሮች ቤቷ ገብተው አይተዋታል። ጌብ ጃስሎ ጥቂቱን አነጋግሮ ነበር አሁን ቤቴ ገብተው ነበር። አሁን ነው የወጡት። የተማሪነት መታወቂያዬንና የልደት የምስክር ወረቀቴን አሳየኋቸው። አንዱንም ለማየት ፈቃደኛ አልነበሩም። የሚለቁኝ ገንዘብ ከሰጠኋቸው ብቻ መሆኑን ነው ሲነግሩኝ የነበረው። ፈርሂያ አምስት ሺህ ሺሊንግ ከሰጠቻቸው በኋላ ጥለዋት መሄዳቸውን ነግራቸዋለች ለሪፖርተሮቻችን። በኢትዮጵያ ምንዛሬ ወደ አንድ ሺ ሁለት መቶ ብር አካባቢ ማለት ነው። ለኢስትሊ ነዋሪዎች እንዲህ አይነቱ ህይወት የተለመደ ክስተት እንደሆነ ነው የሚናገሩት። ፖሊስ እኮ አንዳንዴ አንድ ቤት ውስጥ ስድስት ሰባት ጊዜ እየተመላለሰ ይሄዳል። ሶማሊያውያኑ በሌሊት ሳይቀር ፖሊሶቹ እቤታቸው እየገቡ ገንዘብ ስለሚወስዱባቸው ራሳቸውን ኤቲኤም ወይም የገንዘብ መቀበያ መኪና ብለው እስከ መሰየም ደርሰዋል። ፖሊስ ጌጣጌጥ፣ ሞባይል ስልኮችን፣ ሌላም ጥሬቶቻቸውን እንደሚወስድባቸው ይናገራሉ። መሐመድ ሁሴን ሞዓሊም እዚያው ፈሪሃ የምትኖርበት ህንፃ ላይ ይኖራል። በዚህ እንቅስቃሴ ውስጥ ግን ችግር እንዳላየ ደግሞ ይናገራል። እርሱ መታወቂያ የሌላቸውንና በሕገ ወጥ መንገድ የገቡትን መልሰው ወደ ሀገራቸው እንደሚልኳቸው ነው የሚናገረው። ሞዓሊም ችግር የለብንም፣ በስራውም ደስተኞች ነን ብሏል። የኬንያ ብሔራዊ ፖሊስ ኃይል ቃል አቀባይ ማሱድ ሙዊሚይ ፖሊሶች ጉቦ እንደሚጠይቁ ስሞታ ደርሶኛል፣ ሆኖም በኦፊሴ ለቀረበ ክስ የለም ብለዋል። ሰዎች በተለያዩ መንገዶችና በመገናኛ ብዙሃንም ጉቦ ተጠየቅን የሚል ክስ እንደሚያቀርቡ ሰምተናል። እኛም ነገሩ እውነት ከሆነና ማንም የኬንያ ፖሊስ ኃይል እንደዚህ ሥነ ምግባር የሚጥስ ወንጀል የሚፈጽም ከሆነ በኦፊሴል ለእኛ እንዲያመለክቱና ምርመራ እንደምናደርግ ገልጸናል ብለዋል። የፖሊሱ ቃል አቀባይ ባለፈው ዓመት የናይሮቢ ገበያ ማዕከል ዌስትጌት ላይ ለተጣለው ጥቃት ኃላፊነት የወሰደው የአልቃይዳው ግብራበር አልሻባብ ኬንያ ወታደሮቿን ወደ ሶማሊያ በመላኳ አጸፋ እንደሚወስድ አስጠንቅቆ ነበር። ባለፈው ወር በአንድ ቤተ ክርስቲያን ውስጥ ተኩስ መክፈቱ ከዚያ ተከትሎ ሳይጠበቅ አንድ የሙስሊም የሃይማኖት መሪ መገደላቸው በሀገሪቱ ውጥረትን አበርክቷል። በናይሮቢው ተግባረ እድ ኮሌጅ ውስጥ የሚማረው ማዕሊም በኬንያ በሶማሌዎች ላይ አመኔታ እየጠፋ ነው ይላል። ኦን ፕሮብሌም ፒፖል ሎስት ፌይዝ ኢን ሚ ኦል ማይ ፍሬንድስ ኖ ዋን ትራስት ሚ አንዱ ትልቁ ችግር ሰዎች በእኔ ጭምር አመኔታ ማጣታቸው ነው። ጓደኞቼ ጭምር ከእኔ ጋር በአንድ ክፍል የሚማሩ አያምኑኝም። ነገ በትምህርት ቤታችን ለተማሪዎች መማክርት አባልነት መወዳደር እፈልጋለሁ ግን እንደማይመርጡኝ አውቃለሁ። ለምን አሸባሪም ነው ብለው ደምድመው አላ። ያልሆንኩትን ለጥፈውብኛል ብሏል። ሞዓልም የኬንያ ፖሊሶች ከናይሮቢ አሰሳ አምልጠው በትናንሽና ትላልቅ ከተሞች ውስጥ የተደበቁትን ባዕዳን ዜጎች ፈልጎ የመያዝ ጥረት ይቀጥላል ብለዋል። የኢትዮጵያና የሶማሊያ የሚመለከታቸውን ባለሥልጣናትም ለማግኘት ጥረት እያደረግን ነው። መረጃ እንዳገኘን የሚሉትን እናቀርብላቸዋለን